አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የቡርኪና ፋሶ ጊዜያዊ ፕሬዝደንት ወደ ስልጣናቸው ተመለሱ፣ የአፍሪካ ኢኮኖሚ እድገት አካታች እንዳልሆነ ተገለጸ፣ ደቡብ አፍሪካ ከ21 ዓመታት ነጻነት በኋላ የአብዛኞቹ ጥቁሮች ኑሮ ብዙም እንዳልተሻሻለ ተዘገበ፣ የሚሉት ርዕሶች ነው በዛሬው ዝግጅታችን የምንመለከተው። በቡርኪና ፋሶ መፈንቅለ መንግስት ከተካሄደ አንድ ሳምንት በኋላ የመፈንቅለ መንግስቱ ኢላማ የነበሩት ጊዜያዊ ፕሬዝደንት ባለፈው ረቡዕ ወደ ስልጣናቸው እንደተመለሱ ኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ጊዜያዊ የቡርኪና ፋሶ ፕሬዝደንት ሚሸል ካፋንዶ ሌሎች ሀገሮች መፈንቅለ መንግስቱን በማውገዛቸው አመስግነዋቸዋል። መፈንቅለ መንግስቱን ያካሄዱት ባለፈው ጥቅምት ወር በህዝባዊ መነሳሳት ምክንያት ከስልጣን የተወገዱት ፕሬዝደንት ብሌዝ ካምፓዎሬ አጋሮች እንደሆኑ ዘገባው ገልጿል። የቡርኪና ፋሶ ህዝብ በተለይም ወጣቱ ክፍል ካለምንም ፍርሃት ቆርጦ በመነሳት መፈንቅለ መንግስቱን በማክሸፍ ተግባር በመርዳቱ እንኮራበታለን ሲሉ ጊዜያዊ ፕሬዝደንት አሞግሰዋል። ሁኔታው እንደ ተረጋጋ በግልጽ ይታያል። የዕለት ዕለት እንቅስቃሴዎች ወደ መደበኛ ሁኔታ ተመልሰዋል። ገበያዎች፣ የነዳጅ ዘይት ማደያዎች እና ሱቆች እንደገና ተከፍተዋል። መፈንቅለ መንግስቱን በመቃወም ወደ መዲናይቱ ገብተው የነበሩት ወታደሮች ባለፈው ረቡዕ ወጥተዋል። ይሁንና ሁለት ቁልፍ የሆኑ ጥያቄዎች እስካሁን ባለው ጊዜ ምላሽ አላገኙም። አንደኛው ጀነራል ዲያንደሬ የሚገኙባቸው የመፈንቅለ መንግስት መሪዎች ባለፈው ሳምንት ለተፈጠረው ቀውስ ከተጠያቂነት ነጻ የሆኑ እንደሆነ፣ ሁለተኛው ደግሞ የጀነራል ዲያንደሬ ባለቤት ፋቱና ሁለት ሌሎች የታወቁ ፖለቲከኞች የሚገኙባቸው የቀድሞ ፕሬዚደንት ካምፓወር የተባባሪ ፖለቲከኞች በአዲሱ ምርጫ ለመሳተፍ ይፈቀድላቸው ይሆን የሚሉት እንደሆኑ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ አስነብቧል። ታይም መጽሔት ድረገጽ ላይ የወጣ አንድ ጽሑፍ አፍሪቃ በኢኮኖሚ እድገት እየተራመደች ቢሆንም የእድገቷ ሂደት አካታች አይደለም ወጣቶች እየበዙበት በመሄድ ላይ ላለው ህዝቧ በቂና ተገቢ ስራ እድል እየፈጠረች አይደለም ይላል። አፍሪካ እንደ አውሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ በአምስት ዓመታት ጊዜ ውስጥ ማለት ነው፣ 54 ሚሊዮን የሚሆን አዲስ የስራ እድል እንደምትፈጥር የኢኮኖሚ ጠበብት ይገምታሉ። ይሁንና በዛን ወቅት 122 ሚሊዮን የሚሆን አፍሪካውያን የስራ ኃይል ቁጥር ውስጥ ይገባሉ። ከእነሱም በአስር ሚሊዮኖች የሚቆጠሩት የስራ ዕድል አያገኙም ወይም የሚመጥናቸውን አይነት ስራ አያገኙም። ስለሆነም ለተሻለ የስራ ዕድል ሩቁን ቦታ አሻግረው ማየት ይጀምራሉ ሲል ጽሑፉ ያስገነዝባል። የተሻለ ኑሮ ፍለጋ ወደ ውጭ እንዳይሰደዱ ለማድረግ የሚቻለው አፍሪቃውያን በሀገሮቻቸው ጥሩ የስራ ዕድል እንዲያገኙ በማድረግ ነው። በአፍሪቃ ሀገሮች ያሉት በግል ንግድ የተሰማሩት ሰዎችና የንግድ መደብሮቻቸው እንዲያድጉና እንዲበለጽጉ እድል በመስጠት የስራ እድሎች እንዲከፈቱ ማድረግ እንደሚያስችል ታይም መጽሔት ድረገጽ ላይ የወጣው ጽሁፍ ያስገነዝባል። ለስደትና ለፍልሰት ዋና ምክንያቶች የሚሆኑት ድህነት፣ ፖለቲካዊ አለመረጋጋትና የእርስ በርስ ጦርነት ናቸው። ሆኖም ኤርትራን በመሳሰሉት የአፍሪካ ሀገሮች ደግሞ በኢኮኖሚ ችግር በግዴታ በሚደረግ ወታደራዊ ምልመላና በጨቋኝ መንግስት ምክንያት ይሰደዳሉ። ትኩስ ግጭት ከሌለባቸው ጋምቢያና ሴኔጋልም እየተሰደዱ ነው። ስለሆነም በሶሪያ የሚካሄደው ጦርነት ጋብ ቢልም እንኳን ወደ አውሮፓ የሚያመሩ ፈላሾች ፍሰት ይቀጥላል ማለት እንደሆነ ጽሁፉ ያብራራል። ስደተኞችን በሚመለከት እንደ አውሮፓ አቆጣጠር በ1951 ዓ ም በወጣው ውልና ሌሎች የአውሮፓ ህብረት ህጎች መሰረት የአውሮፓ ሀገሮች ከጦርነትና ከክትትል መሸሻቸውን ላረጋገጡ ሰዎች ጥገኝነት መስጠትና ማስጠለል ይኖርባቸዋል። የተሻለ ኑሮ ለማግኘት የሚፈልጉትን ግን የማስጠለል ግዴታ የለባቸውም። በርካታ የአውሮፓ ሀገሮች ከራሳቸው የኢኮኖሚ ችግር ጋር በሚታገሉበት በአሁኑ ወቅት የኢኮኖሚ ስደተኞችን የመቀበላቸው ጉዳይ ተግባራዊ ሊሆን አይችልም። ስለሆነም አውሮፓ በአሁኑ ወቅት የሚጎርፉትን ስደተኞች ለማስተናገድ የሚቻልበት ሁኔታ መፍጠር ላይ ማትኮር ወይም ስደትን ለመገደብ የሚያስችል የረጅም ጊዜ እቅድ መተለም በሚሉት ሁለት አማራጮች ላይ ለማሰላሰል ትገደዳለች። የአውሮፓ ተቋማት ባለፈው ዓመት ለአፍሪካ ሀገሮች ልማት የሚውል ከአራት ቢሊዮን ዶላር በላይ ለመስጠት ቃል ገብተዋል። ጀርመን ደግሞ በቅርቡ ስደተኞችን ለማስፈር ወደ ሰባት ቢሊዮን ዶላር የሚጠጋ ገንዘብ ለማውጣት ቃል ገብታለች። አፍሪቃውያን የተሻለ የኢኮኖሚ ዕድል እንደሚያገኙ ሲረዱ አውሮፓ ለመግባት ከሚያደርጉት አደገኛ ጉዞ ሊታቀቡ ይችላሉ። ይህን በተግባር ላይ ለማዋልም የአፍሪካ የንግድ ባለሙያዎችና የንግድ ተቋማት እንዲበራከቱ ማድረግ ያስፈልጋል። እነዚህ አድገው አዳዲስ ኩባንያዎችና ጥሩ ክፍያ ያለው የሥራ ዕድል ለመፍጠር ያስችላሉ። ጥሩ ክፍያ ያለው ሥራ ሲገኝ ደግሞ ለሀገሮች የግብር ገቢ ያስገኛል። የአፍሪቃ ካፒታሊዝም ይዘት ይህ ነው ሲል ታይም ድረገጽ ላይ የወጣው ጽሁፍ ያስረዳል። አንድ ሌላ ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሁፍ ደግሞ በደቡብ አፍሪቃ ስላለው ሁኔታ ሲገልጽ ዘረኛው የደቡብ አፍሪቃ የነጮች አገዛዝ ከተወገደ 21 ዓመታት ቢያልፉም በሀገሪቱ በአብዛኛው የሚንጸባረቀው ብሩህ ተስፋ ሳይሆን ፍርሃትና ቀቢጸ ተስፋነት ነው ይላል። በድኅረ ዘረኛው የውህድ ነጮች መንግስት ደቡብ አፍሪቃ ዲሞክራሲያዊ ሀገር ብትሆንም ለአብዛኞቹ ጥቁሮች ብዙም የታየ ለውጥ እንደሌለ ጽሑፉ ይገልጻል። ዘረኛው የውህድ ነጮች መንግስት ኬፕ ታውን ውስጥ ሁለት መቶ ሺህ የሚሆኑ ጥቁር ሰራተኞችን ለማስፈር እንደ አውሮፓ አቆጣጠር በ1983 ዓ ም ትልቁን የጥቁሮች መኖሪያ ሰፈር መሰረተ። ከአራት ዓመታት በፊት በወጣው የህዝብ ቆጠራ መሰረት በአሁኑ ወቅት መጀመሪያ ላይ ከሰፈሩት ሰራተኞች እጥፍ የሚሆኑ እንደሚኖሩበት፣ ከእነሱም ከግማሽ በላይ የሚሆኑት በደሳሳ ሰፈሮች እንደሚኖሩ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቁሟል። በጥቁሮች መኖሪያ ሰፈር ከእያንዳንዳቸው አስር ሰዎች ከሞላ ጎደል አራት የሚሆኑት ስራ አጦች ናቸው። በመኖሪያ ቤታቸው የቧንቧ ውሃ ያላቸው ወደ አንድ ሶስተኛ የሚጠጉት ናቸው። አንድ አራተኛ የሚሆኑት ደግሞ ውሃ ሊፈስበት የሚችል መጸዳጃ የላቸውም። ከእያንዳንዱ አምስት ሰዎች አንዱ የኤሌክትሪክ መብራት ተደራሽነት የለውም። ከፍ ሲል ከተጠቀሱት አሃዞች ብዙዎቹ በዘረኛው ሁዳን ነጮች መንግስት ስር ከነበሩበት ሁኔታ የከፉ ናቸው ወይም ብዙ ያልተለወጡ ነገሮች ናቸው ሲል ጽሁፉ ያስረዳል። በፊት በዘረኛው ስርዓት ላይ ያነጣጥር የነበረው የህዝብ ቁጣ በአሁኑ ወቅት ግልጽ የሆነ ኢላማ የለውም። በየዕለቱ የመኖሪያ ቤቶች ሁኔታን፣ የፖሊሶች የጭካኔ ተግባርን እንዲሁም ፖለቲካዊ ሙስናን የሚቃወሙ ሰልፎች ይካሄዳሉ። በገዢው የአፍሪቃ ብሔራዊ ኮንግረስም ላይ ትልቅ ቁጣ አለ። ይሁንና ገዢውን ፓርቲ ከሚነቅፉት ሰዎች ጋር ሳይቀር ያለው ግንኙነት ውስብስብ ነው። የአፍሪቃ ብሔራዊ ኮንግረስ ምንም ቢሆን ለሀገሪቱ ነጻነት ያመጣ እንደመሆኑ መጠን የሞራል በላይነት አለው። ግልጽ የሆነ የቁጣ ኢላማ አለመኖሩም በሕዝቡ መካከል ወደ መነታረክ በረጅም ጊዜ የጥቁሮች ሰፈሮች ነዋሪዎችና ኋላ በሰፈሩት መካከል ሳይቀር ወደ መነታረክ አመራ ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ያትታል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።